ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ጽዮን ግርማ ነኝ ከመስታወት አረጋው ጋር አብረናችሁ እንጓዛለን። ሰላም እንደምን አምሻችሁ። በዛሬው ሐምሌ 26 2009 ዓም የጋቢና ምሽት ፕሮግራማችን በአማሮና በጉጂ መካከል ለተፈጠረው ግጭት ተጠያቂው መንግስት ነው ሲል የመድረክ አባል ፓርቲ ኢሶዶፓ አስታወቀ። በጫና እየተፈጠሩ ነው ግጭቶች የሚፈጠሩት፣ እና ድሮ የነበራቸውን ትስስር በመቀስ በምስራቸውን የበጣጠፍ አይነት ስራ ነው። የፓርቲው ምክትል ሊቀመንበር አቶ ጥላሁን እንደሻው ናቸው። ዘገባ አለን። በሌላ በኩል በዛሬው ዝግጅታችን የማንዴላ ዋሽንግተን መርሃ ግብር ተሳታፊ ወጣቶችን ይዘናል። ሀሳብ ይዤ ነው የመጣሁት። ስለ ሀሳቤ በጣም እያደገ የመጣው ፐርዲው ከገባው በኋላ ነው። የምስራች መስፍን ትባላለች። አዲስ የማህበረሰብ ንግድ ሀሳብ አፍላቂ ናት። በጣም የተማርኩት ነገር እዚህ ሀገር ሁሉንም ነገር ማድረግ ለፈለገ ሰው ቀላል ነው። መንገድ ፍቅሩ ታደሰ ይባላል። እሱም የትራፊክ አደጋን የመቀነስ አስተዋጽኦ ለማበርከት እየሰራ መሆኑን ነግሮናል። ሁለቱንም ይዘናቸዋል። በፌስቡክ አት ቪኦኤ አምሃሪክ በቀጥታ በሚተላለፈው ስርጭት ላይ አስተያየቶቻችሁን ስጡን፣ ለአየር እናበቃዋለን። ጋቢና ቪኦኤ አብራችን ከአድማስ ተሻገሩ። ዜና እናስቀድም። አጠር ላሉት የምሽቱ ዓለም አቀፍ ዜናዎቻችን ተመልሰን መጥተናል። የኬንያ ፕሬዚዳንት ኡሁሩ ኬንያታ በሚቀጥለው ሳምንት በሚካሄደው ምርጫ ዋዜማ ላይ ከፍተኛ የምርጫ ባለስልጣን መገደላቸው እንዳስደነገጣቸው ተናገሩ። ፕሬዚዳንቱ በፌስቡክና ትዊተር ገጻቸው ላይ ባሰፈሩት መልእክት በክሪስቶፈር ሙሳንዶ ላይ የተፈጸመው ግድያ በርካታ ምርመራ እንዲካሄድና በእርጋታ ሁኔታው ማየት እንዲቻል እድል መሰጠት አለበት ሲሉ አሳስበዋል። ትላንት ማዕከላዊ ናይሮቢ ውስጥ በርካታ ተቃዋሚዎች ወደ ምርጫው ኮሚሽኑ ጽህፈት ቤት በሰልፍ ተጉዘው የፍትህ ያለ በሚል ጠይቀዋል። የምርጫው ባለስልጣን የተገደሉት የምርጫውን ሂደት ለማደናቀፍ ነው ያሉት ጸረ ሙስና ታጋዩ ጆን ጊቶንጎ በምርጫው ኮሚሽን ወሳኝ የስራ ወቅት ባለስልጣኑን የማሰቃየት ተግባር ተፈጽሞባቸው መገደላቸው የሚያሳየው ይህንን ነው ሲሉ አስረድተዋል። ዋናው የተቃዋሚ ቡድን ፕሬዚዳንቱ ምርጫውን ለማጭበርበር ይፈልጋሉ ሲሉ ከሰዋል። የፕሬዚዳንቱም ጽህፈት ቤትም አስተባብሏል ጉዳዩን ከዛው ከኬንያ ሳንወጣ ከፍተኛ የኬንያ ምርጫ ኮሚሽን ባለስልጣን ግድያን ጨምሮ ሰሞኑን በሀገሪቱ የተከሰቱ ጉዳዮች ፍርሃት እየጋረጡ በመሆናቸው ከመጪው ሳምንት ምርጫ በፊት እልባት ሊደረግባቸው ይገባል ሲል አምነስቲ ኢንተርናሽናል ዓለም አቀፍ የሰብአዊ መብት ተቆርቋሪ ድርጅት አስታወቀ። ዝርዝሩን በምሽቱ ዝግጅት ይዘን ቀርባለን። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የህግ መወሰኛ ምክር ቤቱ ሩሲያ ላይ የጣላቸውን አዳዲስ ማዕቀቦች የያዘ ሰነድ ዛሬ ፈርመው የሀገሪቱን ህግ አድርገውታል። ይሁን እንጂ በሴኔቱ ውሳኔ ላይ ያላቸውን ቅሬታ በግልጽ ያሳወቁት ፕሬዚዳንት ትራምፕ እጅግ የተዛባና በግልጽ ኢ ህገ መንግስታዊ ነው ሲሉ ጠርተውታል ውሳኔውን። ማዕቀቦቹ የተጣሉት ሩሲያ ባለፈው ምርጫ ውስጥ ትራምፕ እንዲመረጡ ለመርዳት ጣልቃ ገብታለች ሲል የተወካዮች ምክር ቤቱ ለደረሰበት ድምዳሜ እንደ ቅጣት ሲሆን ሁለቱም የምክር ቤቱ ክንፎች ያሳለፉት ይህ የህግ የውጭ ጉዳዮችን እርሳቸው ምቹ ነው ብለው በሚያስቡት መንገድ ማከናወን እንዳይችሉ እገዳዎችን የጣለ መሆኑንም አመልክተዋል። በመጨረሻም የየመን ሺያ ሁቲ አማጽያን ንብረትነቱ የተባበሩት የአረብ ኢሚሬቶች የሆነ ወታደራዊ መርከብ ኢላማ ያደረገ ጥቃት ቅዳሜ ዕለት አድርሰናል ሲሉ ተናገሩ። ኢሚሬት ከሁቲዎቹ ጋር የሚዋጋው ሳውዲ መራሽ ህብረት አባል ናት። ወታደራዊ መሳሪያዎችን የጫነው መርከብ የተነሳው ከኤርትራ የአሰብ ወደብ መሆኑን ቲዎቹ የሆቲዎቹ ባለስልጣናት ተናግረዋል። እንደ አውሮፓውያን አቆጣጠር በዚህ በ2017 ዓ ም ተዋጊዎቻችን የየመን ምዕራባዊ ጠረፍ አካባቢ ጥቃት ያደረሱበት ሶስተኛው የህብረቱ የጦር መርከብ መሆኑን ባለስልጣናቱም አክለዋል። ለዛሬ የያዝንላችሁ ዜናዎች እነዚህ ነበሩ። ወደ ቀሪዎቹ የጋቢና ዝግጅቶቻችን እንምራችሁ Gambino የጋቢና ጉዟችን ይቀጥላል። ጽዮን ግርማና እኔም መስታወት አድረገው አብረን ከአድማስ ንሻገር እንላችኋለን። ጋቢና ቪኦኤ ሌስ ፕሮስ በደቡብ ክልል የአማሮና በኦሮሚያ ክልል ጉጂ ዞን መካከል በሁለት ተጎራባች ወረዳዎች ለሁለት ቀናት ማለትም እሁድ ሐምሌ 16ና ረቡ ሐምሌ 19 በተደረገ የተኩስ ልውውጥ ለጠፋው የ13 ሰዎች ህይወት ለቆሰለው ሰውና ለወደመው ንብረት መንግስት ኃላፊነት ወስዶ የግጭቱ መንስኤ የሆኑ የድንበር ማስፋፋት እንቅስቃሴዎች በአስቸኳይ እንዲያስቆምና ግጭቱን በዘላቂነት ሊያስወግድ የሚችል እርምጃ በአፋጣኝ እንዲወስድ የመድረክ አባል ፓርቲ የሆነው የኢትዮጵያ ሶሻል ዲሞክራቲክ ፓርቲ አሳሰበ። ጽዮን ግርማ ዝርዝር አላት። ከዚህ በፊት ግን በዚህ በሁለቱ ብሄር መካከል ምንም አይነት ችግር ተፈጥሮ አያውቅም። አሁን ይሄ ለመጀመሪያ ጊዜ ነው። በጉጅ እና በአማራው መካከል ለዚህ አይነት በመከላከያ አንጣልቃ ገብነት ነገሩን እንደመረጋጋት ሆነዋል። በደቡብ ክልል በአማሮ በኩል ያሉ ነዋሪ ማነጋገሬ ነበር። እሳቸውም ተመሳሳይ ነገር ይናገራሉ። ሁለቱ ህዝቦች ከቅርብ ጊዜ ወዲህ የመጣ አነስተኛ ለመግባባት እንጂ ከፍተኛ ነገር ተሰምቶበት የሚያውቅ አካባቢ አይደለም ይላሉ። አሁን ግን በዚህ ምክንያት ሰዎች በአካባቢው መንቀሳቀስ እንዳልቻሉም ይገልጻሉ። ፌዴራል ፖሊሶች ገብቶ ነበሩ። ዞሮ ዞሮ የተፈየደው ነገር አልነበረም። አሁን መከላከያ ከትናንት ጀምሮ ገብቷል። ያለሁበት አካባቢ አሁን ሰላም ነው። ነገር ግን ከእኔ አሁን ቢያንስ ሰባት ኪሎ ሜትር ላይ ያለ ጦርነቱ እንደቀጠለ ነው። በኦሮሚያ ክልል የመንግስት ኮሚኒኬሽን ጉዳዩ ጽህፈት ቤት ኃላፊ አቶ አዲሱ አረጋን ስለ ሁኔታው አነጋገርያቸው ነበር። የግጭቱ መነሻ የኦሮሚያ ክልል እንደሚታወቀው ከሁሉም ክልሎች ጋር ያሉ ያልተካለሉ እና የግጭት መነሻ የሆኑ የአስተዳደር ወሰኖችን ለማካለል ከየክልሉ መንግስታት እና ህዝቦችን ባሳተፈ መልኩ እየሰራ ነው ያለው። በተመሳሳይ መልኩ የተወሰኑ ቀበሌ አካባቢዎች ላይ የወሰን ይገባኛል አለ ማለት ነው። ከአማሮ ጋር ማለት ነው። በዛ ላይ ዲስካሽን እየተደረገ ነው የነበረው። በመሀል ግን ይሄ ኢንሲደንት መነሻው ከጉጂ አካባቢ ከብቶች ጠጥተው ከብት ፍለጋ ወደ አማሮ የተሻገሩ የጉጂ ማህበረሰብ አባላት ነበሩ። ከእነሱ ውስጥ ሶስት ሰዎች እንደሞቱ ነው በአስራ ስድስት አስራ አንድ ሁለት ሺህ ዘጠኝ የደረሰን መረጃ የሚያመለክተው። ከዚያ በኋላ ነው ግጭቱ እየተባባሰ ያለው። በዛ ሂደት እንግዲህ በአስራ ዘጠኝም እንደገና ግጭቱ ተመልሶ አገርሽቶ በአጠቃላይ በሰው ህይወት በንብረትና በሰው አካል ላይ ጉዳት ደርሷል ማለት ነው። ምን ያህል ሰው ነው ጉዳት የደረሰው አሁን? ባለን ሪፖርት አሁን ድረስ በደረሰ ሪፖርት፣ ምናልባት እየተጣራ ነው ያለው አሁን ግን ሪፖርት የተደረገልን ካዋሊቲ በእኛ በኩል የደረሰ ሞት ወደ ዘጠኝ ሰዎች ናቸው የሞቱት። ነው እስካሁን ያለን ሪፖርት። ወደፊት ቁጥሩ እንግዲህ እየተጣራ ነው ያለበት ሁኔታ ስላለ፣ ግጭቱም ገና ከትናንት ጀምሮ ነው ወደ መርገብ እና ወደ መረጋጋት የሄደው። ከዛ በተረፈ ወደ ሶስት መቶ የሚሆኑ አባወራዎች ግጭቱ በመነሳቱ ተፈናቅሏል ማለት ነው። ያ እንደሆነ የሁለቱ ክልል መንግስታት እንደገና ደግሞ የሰ አካላት ጋር በመሆን ነገሩን የማብረ ስራ እየተሰራ ነው ያለው ማለት ነው። በሁለቱም በኩል ነው ዘጠኝ ሰው የሞተው? አይደለም። ባለው ሪፖርት በኛ በኩል ያለው በኦሮሚያ በኩል ያለው እንግዲህ የእነሱ ክልል መንግስት ነው የሚያጣራው። ከኛ ጁሪስዲክሽን ውጭ ስለሆነ ምን ያክል ሰው እንደሞተ የተጣራ መረጃ የለም። በኢንፎርሜሽን ደረጃ ካለ ነው በስተቀር የተጣራውን መረጃ ከእነሱ ማግኘት ይቻላል። እዛ አካባቢው አነጋግሬ የነበረ ሰዎች እና ወደ መቶ ሀምሳ ሺህ ይሆናል የተጋባ ነው ራሱ እንደው በሰላም ይኖር የነበረ ህዝብ ነው ምን እንደሆነ ለእኛ መንቆቅልሽ ሆነ ብላል የሚል ጥያቄ ያላቸውና ና የአማሮ ማህበረሰብ ከልዩነቱ ይልቅ በአብዛኛው ማለት ነው የሚጋራቸው ከስነ ልቦና ከአብሮነት አኳያ፣ የህዝቡ መስተጋብርን አይተን ከሆነ በተለያዩ አጋጣሚዎች በተለያዩ ማህበረሰቦች አካባቢ ግጭቶች ይነሳሉ። የጉጂና አማሮ ግን በምናይበት ጊዜ ለረጅም ጊዜ ያለው መስተጋብር በጣም ሰላማዊ ወንድማማችነትና ትስስሩ በጣም ጠንካራ ነው የነበረው ማለት ነው። በተጨማሪም የደቡብ ክልል የመንግስት ኮሚኒኬሽን ጉዳይ ጽህፈት ቤት ኃላፊ አቶ ሰለሞን ኃይሉ ጋር ደውዬ ስለ ሁኔታው ጠይቂያቸው ነበር። በግጭቱ በአጠቃላይ የአስራ ሶስት ሰው ህይወት መጥፋቱን ገልጸው በአማሮ በኩል አራት ሰው ህይወት ጠፍቷል ብለዋል። አስራ ዘጠኝ ሰው ቆስሏል። በመቶ የሚቆጠሩ የባህላዊ ቤቶች ተቃጥለዋል። ሰዎች በዚህ ምክንያት ተፈናቅለዋልም ብለዋል። አቶ ሰለሞንን ስለ ሁኔታው ጠይቄያቸዋለሁ። ቱር አካርተው አልጨረሱም። እርግጥ ያው ሰው መፈናቀሉ ብ ግልጽ ነው። የተቃጠሉ ቤቶች አሉ። የተቃጠሉ ቤቶችን ቁጥራቸውን፣ የቤቱን አይነት፣ በተመሳሳይ የተፈናቀሉ የሰው ቁጥር ምን ያህል ነው የሚለውን ክሊር መረጃ የጨረሱ ስለሆነ አላደረሱንም። በአማሮም አካባቢ ያሉ በጉጂም አካባቢ ያሉ ነዋሪዎችን ስናነጋግር እንደዚህ አይነት ግጭት ተፈጥሮ አያውቅም፣ የተጋባ ህዝብ ነው፣ ተጋብቶ ተዋልዶ የኖረ ከሌላው አካባቢ እንዲሁም በጣም የተሻለ ማህበራዊ መስተጋብር የነበረው ህዝብ ነው ብለዋልና እንዴት እንደዚህ አይነት ድንገተኛ ግጭት ተከሰተ? ያገኘችው መረጃ አንዱ ትክክለኛ እና እውነት ምንድን ነው? እነዚህ ህዝቦች ተከባብረው ተግባብተው እንዳልሽውም ተጋብተው በፍቅር ለበርካታ ለረዥም አመታት ኖረዋል። እሱ ትክክለኛ ሀቅና ግነታቸውን በዋናነት በዘላቂነት የሚገልጽ መረጃ ነው። ግን ዞሮ ዞሮ በአንዳንድ ጉዳዮች ላይ ደግሞ አለመግባባቶች አይፈጠውም ማለት አይደለም። አጠቃላይ ሁኔታውን የሚገልጸው ጥሩ መስተጋበር ያላቸው ተግባብተውና ተረጋግተው አብሮ የሚኖሩ የሚለው አጠቃላይ ሂደቱን ይገልጻል። ደግሞ ሁኔታውን ይገልጻል። ነገር ግን አለመግባባት ደግሞ በተለያየ መልኩ ሊፈጠር ይችላል፣ የመጠኑ ሊለያይ ከቻለ እንጂ ከግጦሽ ጋር ተገናኝቶ ከብቶቻችሁ የእኛን እህል በሉ ምናምን በሚሉ ጉዳዮች ላይ አለመግባባቶች ይፈጠራሉ። እርግጥ በዚህን ያህል ሁኔታ ጉዳት ባደረሰ መልኩ ላይሆን ይችላል። ነገር ግን አለመግባባቶች አልነበሩም ወይም ተከስቶ አያውቁም ብሎ መናገር ግን ይከብዳል። ይህንኑ በተመለከተ መግለጫ ያወጣው የመድረክ አባል ድርጅት የሆነው እና በፕሮፌሰር በየነ ጴጥሮስ የሚመራው የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ወይም ኢሶዴፓ በአካባቢው አጣራው ያለውን መረጃ ጠቅሶ ለግጭቱ ተጠያቂው መንግስት ነው፣ ኃላፊነት በመውሰድ ሁኔታውን ወደ ነበረበት መመለስ ያለበትም መንግስት ነው ብለዋል። ባለፉት ሀያ ስድስት አመታት የኢህአዴግ ካድሬዎች የክልሎች የዞኖች፣ የወረዳዎችና የቀበሌ ድንበሮችን እንደገና ማካለል በሚል ሰበብ ሀላፊ ነት በጎደለው ስሜትና ተግባር ለዘመናት በሰላም አብረው የኖሩ ብሔር ብሔረሰቦችን እንዲጋጩ ሲያደርጉ ቆይተዋል። ይህ ሰሞኑን በኦሮሚያና የደቡብ ብሔር ብሔረሰቦችና ሕዝቦች ክልሎች የኮሬ ብሔረሰብ በሚኖርበት እንዲሁም የአማሮ ወረዳና የጉጂ ብሔረሰብ በሚኖርበት የገላና አባያ፣ የቡሌ ወረዳዎች አዋሳኝ አካባቢዎች የተቀሰቀሰው ግጭትም የዚህ አካል ነው ብለዋል። የፓርቲው ምክትል ሊቀመንበር አቶ ጥላሁን እንደሻው በመግለጫው ዙሪያ አነጋገሬያቸው ነበር። በግጭቱ ምክንያት ደርሷል የተባለውን አደጋና ፓርቲያቸው መረጃ አሰባስቤበታለሁ ያለውን ጉዳት ከማብራራት ይጀምራሉ። ሐምሌ አስራ ስድስት አካባቢ ነው የግጭቱ የተነሳው። ከዛ በኋላ ግን በአንድ የተወሰነ አካባቢ ሳይሆን በብዙ ቀበሌዎች፣ ከአስራ አራት የሚበልጡ ቀበሌዎች አካባቢ እንዲያውም ወደ አስራ ሰባት እንደሚሆን በኋላ የደረሰን መረጃ ይገልጻል እና ጠቅላላ ጦርነት እንደተነሳ ነው። ፓርቲያችሁ አጠናክሮታል በምትሉት መረጃ የጉዳቱ መጠን ምን ያህል ነው? የጉዳቱ መጠን እንግዲህ ወደ አስራ ሶስት ሰው መሞቱን መረጃችን ያረጋግጣል። ከዛ ደግሞ ከአርባ በላይ የሚሆኑ ሰዎች እንደቆሰሉም መረጃ ያሳያል። ከዛ በላይ ደግሞ ቤቶች በብዛት ተቃጥለዋል። የመኖሪያ ቤቶች መንደሮች በብዛት እንደተቃጠሉ ነው። ወደ ሰባት መቶ የሚሆኑ ቤቶች እንደተቃጠሉ እንደዚሁም ደግሞ የእህል ክምር ወደ አራት መቶ የሚሆን እንደተቃጠለና በጣም ወደ ሰላሳ ሺህ ሄክታር አካባቢ የተዘራ እህል ደግሞ እንደዚሁ ገና ሳይሰበሰብ እንደወደመ ነው መረጃ የሚያሳየንና የግጭቱ መነሻ ምንድን ነው የምትሉት? በእናንተ በኩል የግጭቱ መነሻ ለእኛ የደረሰው መረጃ የድንበር ማካለል ጉዳይ ነው። ድንበር እንግዲህ በኮሬላ ጉጂ አካባቢ በፊት የነበሩ ነበረ ድንበር አለ፣ የድሮ ወረዳ ድንበር ግን፣ አሁን እንደገና ደግሞ አዳዲስ የማካለል ስራዎች በየጊዜው እንግዲህ፣ የማያቋርጥ ድንበር ማካለል አለ። ይህ መንግስት ስልጣን ከያዘ ጊዜ ጀምሮ የብሔረሰቦችን ድንበር እንደገና አካልላለሁ እያለ በጣም አብሮ ተሳስሮ ይኖሩ የነበሩት ሰዎች መካከል ድንበር ለማካለል በሚያደርገው እንቅስቃሴ ግጭቶች ይፈጠራሉ። እንግዲህ እንደሚታውቁት የኢትዮጵያ ብሄር ብሄረሰቦች ዝም በሁሉም ቦታ ተለያይቶ አይደለም ይኖሩት አንዳንድ አካባቢ፣ በተለይ ወደ ዳርቻ አካባቢ ያሉት ከሌሎች ጋር እየተቀላቀሉ የሚኖሩበት አብሮ ተዋልደው ተዛምደው በእርሻም በምንም ተቀላቅለው የሚኖሩባቸው አካባቢዎች አሉ። እነዚህን አካባቢዎች በብሄረሰብ ለመለየት በሚደረግበት እንቅስቃሴ ግራ መጋባት እና ግጭት የሚፈጥሩ ነገሮች አሉ። በዛ ላይ ደግሞ ካድሬዎቹ እንደ ጀግንነት ይቆጥራሉ ይመስለኛል ድንበር ለማስፋት የሚያደርጉትን እንቅስቃሴ። ወገን ለይተው የየበኩላቸውን ድንበር ለመግፋት ህዝቡን ያነሳሳሉ እና በዚህ አይነት ሁኔታ ነው በተደጋጋሚ ግጭቶች የሚፈጠሩት። አሁን ኮሬና አማሩ አካባቢ የተከሰተውም እንደዚሁ አይነት ግጭት ነው። ቦታው እንዲመለስና ሰዎች በሰላም እንዲኖሩ ምንድን ነው ፓርቲያችሁ እንደ መፍትሄ ሀሳብ ለመንግስት ያቀረበው በሰጣችሁት መግለጫ ይህ እንግዲህ ለመንግስት ያቀረብ ነው። መጀመሪያ እነዚህን ግጭት የሚቀሰቅሱ የድንበር ማካለል ሁኔታዎች ከህዝብ ፍላጎት ውጪ፣ ከህዝብ ስምምነት ውጪ በጫና እየተፈጠሩ ነው ግጭቶች የሚፈጠሩት፣ እና ድሮ የነበራቸውን ትስስር በመቀስ በምስራቸውን በበጣጠስ አይነት ስራ ነው የሚሰራው። እና በጣም የተሳሰረ ህዝብ በስምምነት የሚወስንበት ሁኔታ መፍጠር ሲገባ አንተ ጉጂ ነህ፣ አንተ ደግሞ ኮሬ ነህ፣ አንተ ወደዚህ አንተ ወደዚህን እየተባለ በሚለይበት ወቅት ያለ ህዝቡ የጋራ ስምምነት ውጪ እየተደረገ ግጭት ውስጥ እየተገባ ነው ያለው ይሄ በየቦታው የሚደረጉ ግጭቶች ሁሉ ከለ በእንደዚህ አይነት የካድሬዎች ስሜታዊ እንቅስቃሴ የሚፈጠሩ ስለሆነ መንግስት፣ ይህ ነገር ቆም ብሎ ማየት አለበት። እስከ መቼ ድረስ ነው እነኚህ ግጭቶች ዝም ብሎ ቀጥሎ የህዝባችን ደም እየፈሰሰ የሚቀጥለውና ይሄ መቆም አለበት። በህዝብ ስምምነት ድንበሮች አብረውም ወደ ሆነ ክልል ሊሆኑ ይችላሉ። የግድ እኮ ብሔረሰቦች መለያየት አለባቸውም። አብሮ ለረጅም ጊዜ ከኖሩ በስምምነት አብሮ ከኖሩ በጋራ ድምፅ መስጠት አለባቸው። እዚህኑን ወይስ እዚህኑን ብለው በስምምነት ድምፅ መስጠት የሚችሉበት ሁኔታ ሳለ ልክ በተለያይተው እንዲጋጩ የማድረግ ሂደቶች፣ ከዚያም ደግሞ እንደገና እንደገና መሸንሸን እንደገና እንደገና መሸንሸን ደግሞ ደግሞ መሸንሸን የሚያስከትላቸው ግጭቶች የሰው ህይወት ነው እያቀስሉ ያሉት። በየጊዜው ደም እየፈሰሰ ኢትዮጵያዊ ስንት ነው? ሰባ በሃያ አምስት ዓመት ውስጥ በድንበር ሰበብ ብቻ የሞተ ሰው የወደመ ንብረት ስፍር ቁጥር የሌለው ነው። ይሄ ሁሉ ነገር ጥፋት እያመጣ መሆኑ ይሄ መንግስት ማየት አለበት እና ይሄን አስቦ አካሄዱን ማቆም አለበት። ሌላው ደግሞ እንግዲህ በየ በህዝቡ ላይ እንደሚደርሰው ግጭት ዝም ብሎ አይደለም የሰው ህይወት መጥፋት ብቻ ሳይሆን ንብረት መውደም አለ፣ ከቤት መፈናቀል አለ። አሁን በዚህ ከአርባ ሺህ በላይ የሚሆን ህዝብ ከቤት ንብረቱ ተፈናቅሎ መንበር ሁሉ ወድመዋል። የእነዚህ አይነት ነገሮች በሚደርሱበት ወቅት ህዝብን መልሶ ማቋቋም አለበት መንግስት። ያው ግጭቱን አስታረቅኩ ያለ አብድጃ አለው ብሎ ብቻ ዝም ብሎ በሸማግሌ እርቅ አወረድኩ ብሎ ዝም ብሎ ዞር ማለት ሳይሆን እየተጎዳው ልጅ በመልሶ የሚቋቋምበት እርምጃ መውሰድ ያለበት ኃላፊነት አለብን። ህብረተሰቡን በፖለቲካ አጀንዳ ምክንያት፣ የእርስ በርስ ግጭት ምክንያት እንዳይሆን ሊጠነቀቅ ይገባል ብለዋል ምክትል ሊቀመንበሩ አቶ ጥላሁን እንደሻው። የምትከታተሉት የጋቢና ቪኦኤ ዝግጅታችንን ነው። እስካሁን እያደመጣችሁት ያለውም የካቢና ቪው ዝግጅትን ነው። በፌስቡክ ላይ አስተያየቶቻችሁን ስጡን፣ ለአየር እናበቃዋለን። ወደ ተከታዩ ዘገባችን እናልፋለን። ከመላ አፍሪካ የተውጣጡና አንድ ሺህ የሚሆኑ ወጣት የማንዴላ ዋሽንግተን መርሃ ግብር ተሳታፊዎች ዋሽንግተን ዲሲ ውስጥ ተሰባስበዋል። ባለፉት ስድስት ሳምንታት በተለያዩ የዩናይትድ ስቴትስ ግዛቶች በሚገኙ የትምህርት ተቋማት ስልጠና ሲወስዱም ቆይተዋል። ከነዚህ ውስጥ ሀምሳ አንዱ ኢትዮጵያውያን ናቸው። ከነዚህ ውስጥ ደግሞ የተወሰኑትን ስናቀርብላችሁ ቆይተናል። ለዛሬ ደግሞ ሁለት ወጣቶች ጋብዘናል። የማጠቃለያ ስልጠና በሚሰጥበት ቦታ የተገኘው ሄኖክ ሰማግዜር ሁለቱን አነጋግሯል። እንግዲህ በዚህ ሳምንት በማንዴላ ዋሽንግተን መረሃ ግብር ውስጥ የሚካፈሉ ኢትዮጵያውያን ወደ ሃምሳ አንድ የሚሆኑ ኢትዮጵያውያን ናቸው የመጡት። ከአፍሪካ ደግሞ ወደ አንድ ሺህ የሚጠጉ ናቸው። እነዚህ ወጣቶች በሶስት ዘርፎች፣ አንደኛው በሚኖሩባቸው ማህበረሰቦች የሚያበረክቷቸው አስተዋጽኦዎች የንግድና የስራ ፈጠራ በአንድ ነው። እንደዚሁም ደግሞ በመንግስትና ህዝብ አስተዳደር እንደዚሁ ሁለተኛው ዘርፍ ነው። ሶስተኛው ደግሞ በሲቪክ ማህበራት ውስጥ ያላቸው ተሳትፎ ነው። እዚህ አንዲት ኢትዮጵያዊ ተሳታፊ አለች። የምስራች ትባላለች። ጓደኞቿ ጃፒ ነው የሚሏት። እንኳን ደህና መጣሽ የምስራች። እስኪ ሙሉ ስምሽን አስተዋውቂ። የምስራች መስፍን እባላለሁ። ከአዲስ አበባ ነው የመጣሁት። በንግድ ፈጠራና በንግድ ዙሪያ በሚለው ስር ነው የመጣሁት በማንዴላ ዋሽንግተን መርሃ ግብር ፐርዶ ዩኒቨርሲቲ ነበር የነበር ሽው እንዲያና የሚገኝ ትምህርት ተቋም ነው ፐርዶ የነበረች ቆይታ እንዴት ነበር? ፐርዶ የነበረኝ ቆይታ በጣም በጣም አጥጋቢ ነበረ። ለምንድነው ትምህርት ቤቱ አሜሪካ ውስጥ ካሉት በጣም ስመጥር ዩኒቨርሲቲዎች መካከል አንደኛው ነው። እሱም በኢኮኖሚክስና በግብርና ዙሪያ ላይ የሚደረጉ እንዲሁም በኢንጂነሪንግ ኢንጂነሪንግን ኢኮኖሚክስንና አደሴም ታይም ደግሞ ግብርናን አንድ ላይ አጣምሮ የሚደረጉ ትላልቅ የጥናት የሚደረጉባቸው የሚደረግበት ዩኒቨርሲቲ ነበረ ና ትልቅ ኤክስፖዠር ሰጥቶኛል። በጣም ጥሩ ነበረ ቆይታሽ። እንግዲህ ከምስራች ጋር ቅድም ስናወራ ስትነግረኝ ጥሩ የገበሬ ነጋዴ ግብርናና ንግድ ነው አንድ ላይ ለመስራት ያሰብሽው። እስኪ ስለ ስራሽ ንገሪኝ። ሀሳብ ነው ይዘሽ የመጣሽው። ብዙ ሰዎች ወደ ስራ ገብተው የንግድ ስራ ፈጠራቸውን በተወሰነ ደረጃ ስራ አስጀምረውት ገንዘብም ማህበረሰብን መቀየር የቻለና ለእነሱም ገቢ ማስገኘት የቻሉ ስራዎች ይዘው ነው የመጡት አንቺ ግን ሀሳብ ይዤ ነው የመጣሁት አልሽ። አዎ፣ ሀሳብ ይዤ ነው የመጣሁት። ስለ ሀሳቤ በጣም እያደገ የመጣው ፐርዲው ከገባው በኋላ ነው። እንደ ሀሳብ ይዤ የመጣሁት የነበረው በትክክል ቴክኖሎጂውን ባላስበውም፣ ግን በጣም ትንሽ የመሬት ይዞታ ያላቸው ገበሬዎች በተለይም በከተማ አካባቢ የሚኖሩ ገበሬዎች እንዴት አድርገው የገቢ ምንጫቸውን መጨመር ይችላሉ? ያንኑ የግብርና ክህሎታቸውን ተጠቅመው የሚለውን ላይ ነበረ እንደ ችግር ፎከስ አድርጌ እየሰራሁ የነበረው እና እዚህ ከመጣው በኋላ አኮፖኒክስ ወደሚባል ቴክኖሎጂ ራሴን አስተዋወቅኩ ማለት ነው። እና አሁንም ይዤ የሚሄደው የንግድ ሀሳብ ምንድን ነው? ይሄንን አኮፖኒክስ አኮፖኒክስ ማለት ምን ማለት ነው? አሳንና አትክልቶችን አንድ ላይ ማምረት ነው። ይሄም የሚሆነው በትንሽ ቦታ ላይ የሚሰራ ነው። ገበታ ወይ ደግሞ መሬት ተቆፍሮም ሆነ የመታጠቢያ ገንዳ አሮጌም ካለ በዛ ሁሉ የሚሰራ ነው እና በጣም ደግሞ እንዴት ነው ኢፌክቲቭ ነው ኢፊሽንት ለምሳሌ። ስለዚህ በትንሽ በትንሽ ገንዘብ በትንሽ ቦታ በትንሽ ቦታ የሚሰራ ሆነው ግን ምርቱ ከፍ ያለ ነው ማለት ምርቱ በጣም ከፍ ያለ ነው። የአሳውን ቆሻሻ ወይም ዌስት ተጠቅሞ እንትኖችን ሊፊ ቬጅቴብሎችን ወይም ሰላጣን የመሳሰሉትን፣ ቲማቲም የመሳሰሉትን ለተቀን የምንጠቀምባቸውን አትክልቶች ማምረት ይቻላል። እሱን እንደ ማስተዋወቅ ነው። ለምን አሰብሽው? ምግብ ተወጃለሽ ወይ? ሰላጣ በጣም ታድንቅ ያለሽ አሳ፣ ጾመኛ ነሽ? በጣም አናስተውለውም እንጂ የብዙ ኢትዮጵያዊ አመጋገብ ከዛ ይወጣ አይደለም። ያንን አፎርድ በማድረግ ሊሆን ይችላል፣ ግን ህይወታችን ራሱ ላይፍ ስታይላችን እነዛን ነገሮች በጣም እንመገባለን። ከዛ ደግሞ በጣም ኒውትሪሽስ ነው፣ ጠቃሚ ንጥረ ነገሮች አሉት አብረውት ስለዚህ ለዛ ነው ወደዛ በጣም ያተኮርኩት። እንግዲህ አኳፖኒክስ የምትለው በትንሽ ቦታ ትንሽ ውሃን ተጠቅሞ አሳ፣ በጎኑ ደግሞ ሰላጣ፣ በጎኑ ሌላ አይነት አትክልቶችን ማብቀል የሚያስችል ቴክኖሎጂ ነው። የሚሸጠው በሀገር ውስጥ የሚመረት ካልሆነ በስተቀር በውጭ ሀገር የሚመረተው ዋጋው ብዙ ነው። ታዲያ እንዴት ነው ለኢትዮጵያ አነስተኛ ገበሬዎችና አነስተኛ ገቢ ላላቸው ሰዎች እንዴት አድርገሽ ነው ይሄንን የንግድ ሀሳብ ስለሆነ ልትሸጭና ና ለአንቺም ትርፍ ለእነሱም ደግሞ የተሻለ ኑሮና የተሻለ ገቢ ለማምጣት ምትሰሪው? ልክ ነው። ሁሉም ያልካቸው ነገሮች አሁን ከፐርዱ ኢንጂነሪንግ ዲፓርትመንት ጋር ፓርትነርሽፕ ወይም የስራ ግንኙነትን ፈጥሬ ነው የመጣሁት። እዛ በነበርኩበት ጊዜ ይሄም በአነስተኛ ዋጋ ኢትዮጵያ ውስጥ ባሉ በምንጠቀምባቸው ነገሮች እንዴት አድርጎ ያንን ነገር ዲዛይን ማድረግ ይቻላል የሚለውን ለመስራት። ስለዚህ የመጀመሪያው የንግድ ሀሳብ የሚሆነው እሱን ዲዛይኑ መስራት መስራትና እንዴት አድርገው ይሰራል አይሰራም የሚለውን ነገር ጥናት ማድረግ ነው። ከዛ በኋላ የተሻሻለው ነገር ከተገኘ ዋጋው የቀነሰ፣ በጣም ደግሞ ምርታማነቱ የሚጨምረው አኮፖኒክስ ላይ ስንደርስ ያንን ነው ለተጠቃሚዎቻችን የምናቀርበው። በጣም ጥሩ እንግዲህ የንግድ ሀሳብ ሀሳብ ሀሳብ ነው። ብዙ ሰዎች በየማህበረሰባቸው ያሉ ችግሮችን ይመለከታሉ። እናንተም የምትከታተሉን ማህበረሰባችሁ ውስጥ ያሉ ችግሮችን ተመልክታችሁ ለዚህ ችግር መፍትሄ በንግድም ሆነ በማህበረሰብ ግልጋሎትም እንሻለን የምትሉ ካላችሁ የንግድ ሀሳብ እንዴት ነው የሚበለጽገው? ምክንያቱም መቼም ሰው ተወልዶ ትብቱን ቆርጦ በእግሩ መንገድ አይገባም። ቀስ በቀስ ነው ሁሉ ነገር የሚያልፈውና የንግድ ሀሳብ እንዴት ነው የሚያድገው? ያው እንዳልከው መጀመሪያ ችግር ሲኖር ነው ለማንኛውም ነገር መፍትሄን ለማምጣት የምትነሳው። ከዛ ወይ ወደ ንግድ ይሄድ ወይ በማህበረሰብ ውስጥ ይፈታ የሚለውን የምታየው መጀመሪያ ከችግሩ ስትነሳ ነው። ስለዚህ ችግሩ ላይ ነበረ ከችግሩ ትነሳለህ፣ ወደ መፍትሄው ትሄድና፣ መፍትሄውን ይሰራል አይሰራም ወደሚል ወደ እንደ ሪሰርች ወይም ፓይለት ታደርገዋለህ። እንዴት ነው ይሄ ነገር ይሆናል አይሆንም? እሱን ካረጋገጥኩ በኋላ በትልቅ ሞዴል ደግሞ ኢምፕሊመንት ታደርገዋለህ ማለት ነው። ሄኖክ ሰማ እግዜር ከየምስራች ጋር ያደረገው ቆይታ አላበቃም። በሌላ በኩል ደግሞ ፍቅሩ ታደሰ የተባለ የትራፊክ አደጋ ለመቀነስ የሚሰራ ወጣት አግኝቶ አነጋግሯል። ፍቅሩ ታደሰ እባላለሁ። የመጣሁት ከአዲስ አበባ ነው። መንጃ ፍቃድ ላይ ነው የሚሰራው። ኢትዮጵያ ውስጥ የትራፊክ አደጋ ከፍተኛ ነው ሰው እኔ የተማርኩት አውቶሞቲቭ ምህንድስና ነው። ስለዚህ የራሴን አስተዋጽኦ ትራንስፖርት ዘርፍ በአደጋ ለመቀነስ የራሴን አስተዋጽኦ ለማድረግ ወደዚህ ሙያ የገባሁት የመንጃ ፍቃድ ማስተማሪያ መጽሐፍ አለኝ። መሪ ይባላል። ከበርካታ ተቋማት ጋር እንሰራለን። ከመቶ አስር በላይ ተቋማት ጋር እንሰራለን። ዋናው አላማው ምንድን ነው? የተሟላ መጽሐፍ በማዘጋጀት ተማሪዎች ወይም መንጃ ፈቃድ ያላቸው የሚነዱ ሰዎች የተሻለ እውቀት ማግኘት እንዲችሉ ለማድረግ ነው የሚሞክረው። ምንድን ነው ለማድረግ የሞከርነው ያዘጋጀነው መጽሐፍ ሁሉንም የስልጠና መደቦች የያዘ ሁሉንም ስልጠና የያዘ እንዲሆን ለማድረግ ሞክረናል። መጽሐፉንም የፌዴራል መንገድ ትራንስፖርት ገምግሞ እውቅና ከሰጠን በኋላ ከተቋማት ጋር አብረን መስራት ጀመርን። ተቋማቶች በጣም ደስተኛ ናቸው። ባለን የስራ ቅርርብ ወደውታል አሰራራችንን፣ ዊን ዊን የሆነ አፕሮች ወይም ደግሞ ለእነሱም ለእኛም የጋራ የሆነ አፕሮች ነው ያለን። ትምህርት ቤታቸውን እንዲያስተዋውቁ እንሰጣቸዋለን፣ መጽሐፍ ላይ እነሱም ትምህርት ቤታቸውን ያስተዋውቃሉ፣ እኛም በተጓዳኝ ስራ እንሰራለን ማለት ነው። እዚህ አሽከርካሪዎች ዙሪያ ስራውን ለመስራት አሳ የተመለከተው ችግር ምንድን ነው? አንተ ደግሞ የሞላሀው አዎ የተመለከትኩት ችግር የነበረው ምንድን ነው? የነበሩን የማስተማሪያ ፈረንስ መጽሐፍት ብዙ ሙሉ አልነበሩም። አንደኛ ላለፉት ስድስት ሰባት ዓመታት መንጃ ፍቃድ አስተምር ነበር። እኔ በማስተምርበት ሰዓት ብዙ ጉሎቶች ነበሩ። ተማሪዎቹ በተግባር ያለውን ነገር አያውቁትም። ወጥተው መንዳት ሲጀምሩ ፌስ የሚያደርጉት ነገር ትምህርት ውስጥ አልነበረም። ሰው እሱን ክፍተት ለመሙላት ነው የሞከርኩት እኔ። እሱም ደግሞ ተሳክቷል። ከምናገኛቸው መልእክቶች እንደተረዳሁት እሱ በጣም ተሳክቷል። ሁለተኛና በጣም ትልቁ ነገር ሁሉንም የስልጠና መደቦች ማካተት ይችለናል ተማሪዎች የሚማሩት ሁሉንም የስልጠና መደቦች ማግኘት ይችላሉ ከኛ መጽሐፍ ላይ እሱ ነው በጣም ትልቅ ያመጣን ለውጥ ከዚህ ውጭ በጣም በከፍተኛ ደረጃ የማህበራዊ አገልግሎት ስራ እሰራለሁ ስሙም የመንገድ ደህንነት ለህፃናት ይባላል በመላ አገሪቷ ለህፃናት ትምህርት እንሰጣለን ስለ መንገድ ደህንነት ጥንቃቄ ምን ማድረግ እንዳለባቸው መንገድ እንዴት ማቋረጥ እንዳለባቸው እነዚህ አይነት ስልጠናዎች እንሰጣለን በተለይ ደግሞ አዳዲስ ከተሞች መንገድ የወጣባቸው አዳዲስ ከተሞች ትምህርት ቤት ያሉባቸው ከአራተኛ እስከ ስምንተኛ ክፍል ያሉ ተማሪዎች እነዚ አይነት ስልጠናዎች እንሰጣለን። በሀገሪቷ በዋነኛት ያን ንሰራው በማንዴላ ዋሽንግተን ፌሎውሺፕ አይዋ የሚባል ስቴት ነበርኩኝ። ደሞይን የሚባል ከተማ ድሬክ ዩኒቨርሲቲ ነው የነበርኩት። በቢዝነስ ኢንተርፕረነርሺፕ ትራክ ውስጥ ነው የነበርኩት። በጣም ጥሩ ጊዜ ነበረን። በጣም ብዙ ተምረናል። በጣም ብዙ አውቀናል። እራሳችን እንዴት በቢዝነስ ማሳደግ እንዳለብን፣ እንዴት ከሰዎች ጋር ተግባብተን ግሩፕ ፈጥረን መስራት እንዳለብን ብዙ አካዳሚካልም ሳይት ቪዚቶችም ነበሩት። የራሱ በጣም ትልቅ ነሰል ነበረ። በጣም ጥሩ ነገር ተምሬበታለሁ። ኢትዮጵያ በትራፊክ አደጋ በተለይ በሀገሪቱ ውስጥ ካለ የመኪና ፍጥርጋ ሲነሳተት በዓለም ከፍተኛና አሳሳቢ ከሚባሉባት ሀገራት አንዷ ናት እና ይህንም በተመለከተ እንዳንተ አይነት ወጣቶች በዚህ አይነት ስራ ሲሰማሩ ምን ለውጥ ለማምጣት አስበ ነው? ለምንድን ነው ያለ እውነቱን ለመናገር የራሴን አስተዋጽኦ በዚህ ሙያ ውስጥ ሳበረክት እኔም ማህበረሰቡን ለማገልገል ሁለተኛ ነገር ነው ቢዝነስ ለመስራት ነው ሁለቱን ለማስኬር ነው፣ እንደ አላማ አድርገን የሰራ ነው። በእርግጥ አደጋው ከፍተኛ ነው። እኛ ጋር በአመት አማካኝ 3500 ሰው ይሞታል በትራፊክ አደጋ ምክንያት። ከ86 ፐርሰንት በላይ ችግሩ በአሽከርካሪዎች ላይ ነው ያለው። ስለዚህ ዋናው ችግሩ ላይ መስራት ከቻልን፣ አሽከርካሪዎቹ ላይ መስራት ከቻልን፣ ችግሩ ማስወገድ እንችላለን። ስለዚህ እያደረግን ያለ ነው ምንድነው አሽከርካሪዎቹ የተሻለ ብቁ አሽከርካሪ እንዲሆኑ በስልጠና ነው እያገዝናቸው ያለ ነው። የተሻለ የሰለጠነ ሰው ካለ አደጋው መቀነስ በጣም ቀላል ነው የሚሆነው። ስለዚህ እሱ ላይ ነው በትኩረት አድርገን እየሰራን ያለ ነው። እንግዲህ እንደዚህ አይነት የንግድ ሀሳብ ነው ግን ማህበረሰቡን ሊያገለግል የሚችል የንግድ ሀሳብ ነው። እንደዚህ አይነት ሀሳብ ኢትዮጵያ ውስጥ በተለያዩ አካባቢዎች በማህበረሰባቸው ውስጥ ችግር የሚመለከቱ ያን ፈተና ደግሞ እንዴት አድርገን እንወጣዋለን ብለው የሚያስቡ በርካታ ወጣቶች ስላሉ አንደኛ ገንዘብ ማሰባሰብ የሚቻለው እንዴት ነው? የገንዘብ አቅም ይጠይቃል ስራ ለመስራት። ሁለተኛ ደግሞ የንግድ ስራ መዋቅር ያስፈልጋል። እንዴት እንደሰራሁ ስራውን ሲጀምረው ተቀጥሬ ነበር የሚሰራው ድርጅቶች ውስጥ። በራስ በቆጠብኩት ገንዘብ ነው ስራውን የጀመርኩት። ከዛ በኋላ ስራው ማስፋት ስጀምር ወደ ማይክሮ ፋይናንሶች ነው የሄድኩት ብድር ፍለጋ። ከማይክሮ ፋይናንስ ባገኘነው ብድር መሰረት አሁን ስራው ማስፋት ችለናል፣ ማተም ችለናል የራሳችን መጽሐፎች። በእርግጥ ከባድ ነው ለወጣት ጀማሪዎች ስራ መስራት ከባድ ነው፣ ፋይናንስ ማግኘት ከባድ ነው። ግን በጣም መክራቸው አላማ ካላቸው ብራቸውን የሚያገኟቸውን ገቢዎች በአግባቡ መቆጠብ እንዲችሉ እመክራቸዋለሁ ስራ መጀመር ለሚፈልጉ ወጣቶች። ከዛ በተጨማሪ ደግሞ ቤተሰቦች እንዲረዷቸው የመጀመሪያው ምንጭ ቤተሰብ ነው እንዲረዷቸው ቢያደርጉ የተሻለ ፕላን ካላቸው የተሻለ እቅድ ካላቸው ግን ወደ ተግባር መሄድ የሚችል ካለ ኢንቨስተሮችን ለማናገር መሞከር፣ የተሻለ አቅም ያላቸው ሊረዷቸው የሚችሉ ለምሳሌ፣ ኔ የተሻለ የቢዝነስ ፕላን ካለኝ አቅም ያለው ሰው አለ ብዬ ያንን ሴክተር ሊደግፍ ይችላል ብዬ ማስበው ሰው ካለ ሄጄ ላናገራቸው ይችላለሁ ላወራቸው ይችላለሁ። በዚህ መሰረት መንገድ መፍጠር እንችላለን ብዬ አስባለሁ። እንግዲህ የተከበራችሁ አድማጮቻችን የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አማሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና እኔም መስታወት አረጋው ነበርን። ዝግጅታችንን ሲያቀናብርልን የቆየው ሞክቢል ያበረ ነው። ጉዟችሁ የሰመረ ይሁን እያለን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ።